ሳይንስና ቴክኖሎጂ መተግበሪያዎች በዓለም ዙሪያ ለሚገኙ ከአራት ቢሊዮን በላይ የስማርት ስልክ ተጠቃሚዎች የዕለት ተዕለት ሕይወታቸውን በማቃለል አስፈላጊ የሕይወት አካል ሆነዋል። በዓለም ላይ የአዳዲስ መተግበሪያዎች ፈጠራም እየጨመረ መምጣቱ ይነገራል። ያም ሆኖ በተሸኘው የጎርጎሪያኑ 2024 ዓ.ም የታወቁት የማህበራዊ መገናኛ ዘዴ መተግበሪያዎች በዓለም አቀፍ ደረጃ በተጠቃሚ ቁጥር የበላይነት እንደያዙ ቀጥለዋል። ያለፈውን የጎርጎሪያኑ 2024 ዓመተ ምህረት የመተግበሪያ አጠቃቀምን በተመለከተ በተለያዩ ድረገጾች የወጡ መረጃዎች እንደሚያሳዩት ባለፈው አመት ተጠቃሚዎች አውርደው የተጠቀሙባቸው መተግበሪያዎች በአብዛኛው የማህበራዊ መገናኛ ዘዴዎች ናቸው። ከእነዚህም መካከል በቻይናው ኩባንያ ባይትዳንስ የተሰራው እና በአሜሪካ የመዘጋት አደጋ የተጋረጠበት ቲክቶክ በ2024 በብዛት የተጫነ መተግበሪያ ሆኗል። ኢንስታግራም እና ሌሎች በሜታ ኩባንያ ባለቤትነት የተያዙ እንደ ፌስቡክ እና ዋትሳፕ ያሉ ታዋቂ መተግበሪያዎችም ከቲክቶክ ቀጥለው ከፍተኛ ዓለም አቀፋዊ ተደራሽነትን የያዙ መተግበሪያዎች ሆነዋል። ሌላው በባይት ዳንስ ኩባንያ ባለቤትነት የተያዘው ካፕከት የተሰኘው የቪዲዮ አርትዖት መተግበሪያም በ2024 ዓመተ ምህረት በአምስተኛ ደረጃ ተመራጭ መተግበሪያ ሆኖ ተመዝግቧል። የሶፍትዌር ባለሙያውና አፍሮሪድ የተባለውን መተግበሪያ ካበለጸጉት ባለሙያዎች መካከል አንዱ የሆኑት አቶ ዳዊት አለሙ ለማህበራዊ መገናኛ ዘዴዎቹ መተግበሪያ ተፈላጊነት መጨመር ርካሽ የመልእክት መለዋወጫ መሆናቸውን በምክንያትነት ይጠቅሳሉ። የእነዚህ የሶሻል ሚዲያ መተግበሪያዎች ፖፑላሪቲ የሚያሳየው የማህበረሰቡን አኗኗር አንጸባራቂ ነው። እንግዲህ እነዚህ ነገሮች የምንጠቀምባቸው ከቤተዘመድ ከጓደኛ ጋር ንጉበር ደሰንገታ ኮሚኒኬት ለማድረግ ለመገናኘት ምናልባት ከአሁን በፊት ቴሌፎን ስንጠቀም በቴክስት ሜሴጅ ወይም በስልክ በመደወል ነበረ። እነዚህ ነገሮች ግን ያለውን ቴክኖሎጂ ትሬንድ ባለመከተላቸው እንኳን ባይባልም ያላቸው የገቢ ምንጭ የሰዎች መደወልና የቴክስት ለወጥ ስለሆነ እና ውድም ስለሆኑ ሰው ገንዘብ ከማያስወጡ በነፃ ወይም ደግሞ በትንሽ የዳታ ፕላን በሚያገለግሉ መተግበሪያዎች ግንኙነቱን ቀጥሏል እና ምናልባት አሁን ወደ ፌስቡክ፣ ወደ ቴሌግራም፣ ወደ ዋትሳፕ የመጡት ቴክስት መለዋወጫዎች፣ ጥሪዎች በሙሉ ከኖርማል ስልክና ከኤስኤምኤስ የተነጠቁ ጥቅሞች ናቸው። እነዚህ ነገሮች እነዚህ የማህበራዊ መገናኛ ዘዴዎች መተግበሪያዎች የጽሁፍና የድምጽ መልእክት መላላኪያ ሆነው ከማገልገላቸው ባሻገር ለእርዳታ ለግብይትና ለገንዘብ ዝውውር ማገዛቸውም ሌላው ምክንያት ነው ይላሉ ባለሙያው። ሁላችንም እንዳስተዋለው የመልእክት መለዋወጫ የቴክስ መለዋወጫ ብቻ ሳይሆን የብዙ ንግድ ካምፓኒዎች የከስተመር ሰርቪስ ማገልገያ ሆኗል። የብዙ ኮሚኒቲዎች መሰባሰቢያ ሆኗል። እርዳታ መጠየቂያ፣ እርዳታ መቀበያ መሳሪያዎች ሆኗል። እነኚህ የመልእክት መለዋወጫ ብቻ ሳይሆን እንደ ማርኬት ፕሌስ እንደ ገበያም ሆነዋል። እነኚህ መተግበሪያዎች ዋትሳፕን ብንወስድ ቴሌግራምን ብንወስድ ሜሴንጀርን ብንወስድ ቲክቶክን ብንወስድ የቪዲዮ የድምፅ እና የጽሁፍ መልእክት መለዋወጫ ብቻ ሳይሆኑ ገበያዎችም ናቸው። እነኚህ መተግበሪያዎች ቦርደር የሌላቸው ማርኬት ፕሌስ እየሆኑ ናቸው ማለት ነው። በተለያዩ የማህበራዊ መገናኛ ዘዴዎች የጤና መረጃ የምትሰጠውና የጤና ስም መተግበሪያ ባለቤት የሆነችው ዶክተር ዝማሬ ታደሰ በበኩሏ የማህበራዊ መገናኛ ዘዴዎች ከመዝናኛ ባሻገር ጤናን የተመለከቱ መረጃዎች የሚገኝባቸው መሆናቸውም ለተፈላጊነታቸው ሌላው ምክንያት መሆኑን ትገልጻለች። ሶሻል ሚዲያዎቹ ድሮ ጀስት መዝናኛ ብቻ ነበር። አሁን ግን እንደውም ከዛም በላይ ሰዎች አገልግሎታቸውን የሚያስተዋውቁበት፣ ራሳቸውን የሚያስተዋውቁበት፣ ስራቸውን የሚያስተዋውቁበት ሆኗል። በጤናውም ዘርፍ ስናይ ድሮ ሩቅ ናቸው ብለን የምናስባቸው ዶክተሮችም በጣም እየወጡ ነው። አሁን ወደ ቲክቶኩ፣ ወደ ዩቲዩቡ፣ ወደ ማህበራዊ ሚዲያው በደንብ እየወጡ ነው ያሉት። ያ ደግሞ ይበልጥ ብዙ እንዲሁ ሳይታወቁ የሚታለፉ የሆኑ ነገሮች አሁን ላይ ግን እያንዳንዱ ሰው በራሱ ፕሮፌሽን እየወጣ ሄዶ ትምህርት ይሰጣል ተረስድ የሚሆኑ ሰዎች አሉ እንደ እኔ እንደዚህ ማስተማር የሚወዱ እነሱም እየወጡ ያስተምራሉ ግን ያንን ባደረጉ ቁጥር አንደኛ ራሳቸውን ሞር ለፐብሊኩ እያስተዋወቁ ያንን ሐኪም ማግኘት ሰው እንዲፈልግ ተዛ ሰው ሄደ ወይም ፐርሰን እንዲገናኙ ምክንያት እየሆነ ነው። ፖዘቲቭ ነገሩ በጣም ብዙ ነው። ሚስ ኢንፎርሜሽኑ እንዳለ ሆኖ መተግበሪያዎች በማህበራዊ መገናኛ ዘዴዎች ከሚገኝ መረጃና የመዝናኛ ይዘት ጀምሮ እስከ ገንዘብ ዝውውርና ግብይት ድረስ ጥቅም ላይ ይውላሉ። ከዚህ አንጻር በተሸኘው የጎርጎሪያኑ 224 ዓመተ ምህረት የተንቀሳቃሽ ስልክ መተግበሪያ ገበያው በፍጥነት ማደጉን ቀጥሏል። በዓለም አቀፍ ደረጃ እየጨመረ በመጣው የዲጂታል መሳሪያዎች ፍጆታና በቢሮ ሳይወሰኑ በርቀት የመስራት አዝማሚያ መጨመር ደግሞ መተግበሪያዎችን የመጠቀም ፍላጎት በፍጥነት እንዲያድግ አድርጓል። በሌላ በኩል በማህበራዊ መገናኛ ዘዴዎች ምርትና አገልግሎትን ከማስተዋወቅ ይልቅ እያንዳንዱ ኩባንያ የራሱን መተግበሪያ በማበልፀግ አገልግሎትን በማስፋት የተሻለ ገቢ ማግኘትና ደንበኞችን መያዝም ከጊዜ ወደ ጊዜ እየጨመረ መጥቷል። ከዚህ የተነሳ የገንዘብ ነግ፣ የጤና በተለይም የአእምሮ ጤና፣ የኢኮሜርስ፣ የርቀት ስራ፣ የትምህርት፣ የግብይትና የቤት እንስሳት አጠባበቅ መተግበሪያዎች በተያዘው 2025 ዓመተ ምህረት በብዛት ጥቅም ላይ ይውላሉ ተብሎ ይጠበቃል። አቶ ዳዊት እንደሚሉት በሁለት ምክንያቶች እነዚህ መተግበሪያዎች ተመራጭ ሊሆኑ ይችላሉ። አንደኛው የኩባንያዎችን ወጪ በመቀነስ ሲሆን ሌላኛውና ሁለተኛው ደግሞ ለተጠቃሚዎች አስተማማኝ አገልግሎት በማቅረብ ነው። ካምፓኒዎች አሁን የራሳቸውን አፕሊኬሽን እየሰሩ የራሳቸውን መተግበሪያዎች እየሰሩ ለተጠቃሚ ማቅረብ ጀምረዋል። ያ የሚያሳየው አንድ ነገር ምንድን ነው? የመተግበሪያውን ማሰሪያ የነበረው ወጪ እየቀነሰ መምጣቱን ያሳያል። ነገሮች እየቀለሉ መተግበሪያዎችን መፍጠር በአርቲፊሻል ኢንቴሊጀንስ ታግዞም ብዙ ዴቨሎፐሮች ብዙ ሶፍትዌር ፕሮግራሞች በመኖራቸውም ይህንኛ መተግበሪያዎች የነበረው ትልቅ ባሪያር እየቀነሰ መጥቷል። ትንሽም ትልልቆችም ካምፓኒዎች የራሳቸውን መተግበሪያ መሰራት ጀምረዋል። ሌላው ትልቁ ነገር ግን የተጠቃሚውን የመተማመን ደረጃ ያሳያል። ይህ ነገሮች ተቀባይነቱ ሲጨምር፣ በፊት ለምሳሌ አንድ ስልክ ላይ ምንጭ ነው ምናልባት ዋትሳፕ ወይም የፌስቡክ ሜሴንጀር ቲክቶክ ሀሳቦችን ለመለዋወጥ የሚያገለግሉ ግን ብዙም ሪስክ የሌለባቸውን ነገሮች ነበር የምንጠቀመው። አሁን ግን ባንኪንግ አፕሊኬሽኖች፣ ለምሳሌ የገንዘባችንን ማነጅ የምናደርገው በስልካችን ሆኗል። የገንዘባችንን የባንክ አካውንታችንን አክሰስ የምናደርግበት መቆጣጠሪያው መሳሪያው ራሱ ስልካችን የሆነ ምቷል። ይሄ ነገር ወደፊት እየጨመረ ይሄዳል። ይሄ የሚያሳየው ምንድን ነው? ተጠቃሚዎቹ ያላቸውን ኮንፊደንስ ወይም ደግሞ የመተማመኑ ደረጃ እየጨመረ እንደመጣ ነው የሚያሳየው። ይህ ማለት ምን ማለት ነው? ወደፊት እንደ ቀላል የሚታዩ አፕሊኬሽኖች ሳይሆን አሁን ሲሪ የሆነ ወደ ሆኑ አፕሊኬሽኖች የኑሯችን የእለት ተዕለት ላይ ሊያገለግሉን የሚችሉ መተግበሪያዎች ላይ መምጣት እንጀምራለን። ተጠቃሚው ወደዛ እየፈለሰ ይመጣል። ምክንያቱም የተወሰኑ ባንኮች ለምሳሌ ያለ ስልክ መተግበሪያ መጠቀም በጣም እየከበደ መጥተዋል። እነኚህ ነገሮች ለካምፓኒዎቹ ስራውን ያቀላሉ፣ ለእኛ ተጨማሪ ሴኪሪቲ ይሰጠናል እና ደግሞ ነገሮችን ያቀላሉ። ስለዚህ ይህ አይመስለኛል። እንግዲህ አሁን ወደ ጠቀሻቸው መተግበሪያዎች ፖፑላሪታቸው መጨመር ጀመረው። ዶክተር ዝማሬ በበኩሏ ጤና ሰብ የተሰኘውን መተግበሪያዋን እንደ ምሳሌ በማቅረብ በአቶ ዳዊት ሀሳብ ትስማማለች። እኔም እስማማለሁ። አሁን ለምሳሌ አሁን አብዛኞቻችን ኦንላይን ባንኪንግ ነው የምንጠቀመው። የራሱ የሆነ አፕሊኬሽን አለው መተግበሪያ አለው። በሱ እየተጠቀምን ነው የምንሰራው ትምህርቶችን በፋይናንስ እያንዳንዱ የራሱን ሰርቪስ የሚሰጥበት ዩኒክ የሆነ መንገድ ክፍያም ቢሆን ክፍያውን የሚያስከፍልበት የራሱን መስመር ይፈልጋል። እኔ አሁን እንደ ጤና ሰብ ጤና ሰብን እንደ መተግበሪያ ቀይረን ለሴቶች ጤና የሚሰጥ ብለን ስናስብ ያ የምፈልገው ለሰው እንዲደርስ የምንፈልግበት መንገድ አለ እና ያንን ተግባራዊ ለማድረግ እና ሰዎችን ይበልጥ ታርጌት ያደርጋል፣ ይበልጥ ሰርቭ ያደርጋል ብዬ በማስብበት መንገድ የተሰራ ነው። በተለይ ደግሞ እኛ አፍሪካ ውስጥ እንዳለ ነው የኢንተርኔት አቅርቦቱ እየጨመር የሄደ ነው። ስማርት ስልኮች የመጠቀም ቁጥሩም እንደዚህ እየጨመረ ነው። ስለዚህ ዲማንድ ስላለ አሁን ዲማንዱን እንግዲህ ፍላጎቱን የማርካት ጉዳይ ይሆናል ማለት ነው። ከዚህ ባሻገር በአሁኑ ጊዜ በዓለም ላይ እየታየ ካለው የዋጋ ግሽበት ጋር ተያይዞ እንደ ቴሙ ያሉ ሸቀጦችን በርካሽ የሚያቀርቡ የግዥ መተግበሪያዎች ተፈላጊነታቸው እየጨመረ መምጣቱን መታዘባቸውንም የሶፍትዌር ባለሙያው አቶ ዳዊት ገልጸዋል። በአጠቃላይ በ24 ተጠቃሚዎች በብዛት አውርደው የተጠቀሟቸው መተግበሪያዎች ዓለም አቀፍ ሸማቾች ቅድሚያ የሚሰጧቸውን ነገሮችና ባህርያት የሚያንጸባርቁ ናቸው። በአሁኑ ወቅት ያለው የመተግበሪያ ተደራሽነት ሲታይም አፕስቶር 1.96 ሚሊዮን መተግበሪያዎችን፣ ጉግል ፕሌይ 2.87 ሚሊዮን መተግበሪያዎችን ለአንሮይድ ተጠቃሚዎች አቅርቧል። ከዚህ የተትረፈረፈ የመተግበሪያዎች አማራጭ ባሻገር የመተግበሪያ አበልጻጊዎች የተጠቃሚን ትኩረት ለመሳብ ግላዊነትን ማላበስና አጠቃቀመን እንከን የለሽ በማድረግ በየጊዜው አዳዲስ ፈጠራዎችን ያክሉበታል። ከዚህ አንጻር ዓለማችን ከጊዜ ወደ ጊዜ ዲጂታል እየሆነች በመምጣቷ መተግበሪያዎች የምንግባባበትን፣ የምንገበያይበትን፣ የምንሰራበትንና ሕይወታችንን የምንመራበትን መንገድ መቅረጻቸውን የሚቀጥሉ ይሆናል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብራችሁ ነበርኩ። መልካም ጊዜ።